ኢትዮጵያ ውስጥ ለ2009 ዓመተ ምህረት የተመደበው የ274 ቢሊዮን ብር አመታዊ በጀት ረቂቅ ካለፉት አመታት የተሻለ እንጂ ያነሰ አይደለም ሲል የገንዘብና የምጣኔ ሀብት ትብብር ሚኒስቴር አስታወቀ። በአገሪቱ የተከሰተው ድርቅ በበጀቱ ላይ ተጽዕኖ አላሳደረም ብለዋል። የሚኒስትሩ ቃል አቀባይ ሀጂ ኢብሳ የሰጡት አስተያየት ይኸው። የ274 ቢሊዮን ብር ረቂቅ በጀት ዛሬ በህዝብ ተወካዮች ምክር ቤት ውይይት ተደርጎበታል። የሚኒስትሩን ቃል አቀባይ ያነጋገረው ዘጋቢያችን እስክንድር ፍሬው ነው። ዝርዝሩን ነው። የ2009 ዓመተ ምሕረትን ረቂቅ በጀት ዛሬ ለህዝብ ተወካዮች ምክር ቤት ያቀረቡት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱላዚዝ አህመድ ናቸው። በዚህም መሰረት ረቂቅ በጀቱ 274 ቢሊዮን ብር መሆኑን አስታውቀዋል። ከዚህ በጀት ውስጥ ከ65 ከመቶ በላይ የሚሆነው ድህነት ተኮር በሆኑ ዘርፎች ላይ እንደሚውልም ጠቅሰዋል። ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል ሚኒስትሩ ይህንኑ ረቂቅ በጀት በተመለከተ ተጨማሪ ማብራሪያ እንዲሰጡኝ የገንዘብና ኢኮኖሚ ትብብር ሚኒስቴር ቃል አቀባይ የሆኑትን አቶ ሀጂ ኢብሳን አነጋግሬ ያለው ገንዘቡን እንዴት ለማግኘት እንደታሰበ በማብራራት ይጀምራሉ። ከሁለት መቶ ሰባ አራት ቢሊዮን ውስጥ ወደ መቶ ሰባ አንድ ቢሊዮን የሚሆነውን ያክል በሀገር ውስጥ ታክስና ታክስ ካልሆኑ ምንጮች ለማሰባሰብ እና በራስ አቅም የመሄድን ያክል የተያዘበት ነው። ከዛ ውጭ ደግሞ ከዚህ ከብድር እና እርዳታ ጋር ተያይዞ የሚመጡ የተወሰኑ ገንዘቦች ይኖራሉ። ስንት በመቶ ነው ከብድር እና እርዳታ ጋር ተያይዞ ይመጣው? በፐርሰንት ሲሰላ በጣም ትንሽ ነው። ከብድር እና እርዳታ የሚይዘው ከሀያ ፐርሰንት በታች የምንሆን ነው የሚይዘው፣ ሌላውን ራሳችንን የሚችል አቶ ሀጂ እንግዲህ ይህ በጀት ውይይት እየተደረገበት ያለው የሚጸድቀውም አገሪቱ በአምሳ አመታት ውስጥ ታይቶ የማይታወቅ የተባለ ድርቅ ባጋጠማት ማግስት ነው። የዘንድሮ በጀት በዚህ ምክንያት የቀነሰበት ሁኔታ አለ? ካለፉት አመታት ጋር ሲያነጻጽሩልን፣ ለምሳሌ አሁን የዘንድሮ ስል የሁለት ሺ ዘጠኝ ለማለት ነው፣ ሁለት መቶ ሰባ አራት ቢሊዮኑን ባለፉት አመታት ከጸደቁት በጀቶች ጋር ባጀታችን ያው በየአመቱ ወደ አስራ አምስት ፐርሰንት የሚጠጋ ፐርሰንት ያክል እያደገ የሚሄድበት ነው። ስለዚህ በዚህ በድርቁ ምክንያት በኤሊኖ ችግር ምክንያት በምንም አይነት አምር የቀለሰ ባጀት የለም። የሀገሪቷ ኢኮኖሚ ልታመች በምትችለው መጠን እና የህዝብን ፍላጎት ኢኮኖሚያችን አቅም በፈቀደ መልክ የተወሰነበት እና ድሮ እንደምናደርገው የተደረገ ነገር ግን በጣም ትልቅ ባጀት አሁን ከታየው ውስጥ ለምሳሌ ባለፈው አመት ወይ ባለፈው ሁለት አመት ከጸደቁት ባጀቶች ጋር አወዳድሩልኝ። ከነሱ ባጀት ጋር ሲነፃፀር ያስ ብልጫ አለው ከአምናው ባጀት ጋር። ስለዚህ የዘንድሮ ሁለት መቶ ሰባ አራት ቢሊዮን ብር ብልጫ አለው ባለፈው ከጸደቀው ባጀት ጋር ከአስራ ሶስት እስከ አስራ አምስት ፐርሰንት ከ እስከ 15 አቶ ሀጂ እንግዲህ እርሶ እንዳሉኝ ዘንድሮ ወይም ለ2009 የተያዘው በጀት በኤልኒኖና ባጋጠመው ድርቅ ምክንያት ምንም አይነት ቅናሽ አላሳየም፤ እንዲያውም ጨምሯል ካለፈው አመት ብለውኛል። አንዳንድ አለም አቀፍ ተቋማት እያወጧቸው ያሉ መረጃዎች የኢትዮጵያ የኢኮኖሚ እድገት በኤልኒኖ ምክንያት በተከሰተው ድርቅ ምክንያት መቀዛቀዝ ማሳየቱን የገለጹ ይገኛሉ። ይሄንን መረጃ አትቀበሉትም ማለት ነው እናንተ? እያወራ ያለው ስለ በጀት ነው። በጀት ማለት ዞሮ ዞሮ የተለያዩ ክፍለ ኢኮኖሚዎችን ለመደገፍ የሚውል ነው። እስከ አሁን በእጃችን ባለው መረጃ በተለይ በፊት የተወሰኑ ስጋቶች ቢኖሩም፣ አሁን እንደምታየው ያው በበልግ ላይ ታይቶ በማይታወቅ ሁኔታ አገሪቷን በሙሉ ሊሸፍን እንደ ክረምት ያክል ሊቆጠር በሚችል በልግ ዝናብ ነው የነበረው። ቀጥሎ በአሁኑ ጊዜም የክረምቱ ዝናብ እንደዚሁ በጥሩ ደረጃ ላይ ነው የሚገኘው። ስለዚህ በዚህን ያክል ፐርሰንት ኢኮኖሚ ዝቅላል ቀቀዝላል የምለውን መረጃ አንበጀ ላይ የለኝም። እነዚህ ምቹ ሁኔታዎች ተወስዶ ግን የተሻለ የኢኮኖሚ ፐርፎርማንስ ይታያል። በተለይ እንደምታውቀው የአፍሪካ አብሬጅ አምስት ነጥብ ሁለት ነው። እኛ ከዚህ በፊት ስናመጣ የነበረው በኢትስ ከአስር ፐርሰንት በላይ ነው። ስለዚህ አሁንም ቢሆን ከአፍሪካ አብሬጅ እና በላይ በጣም የተሻለ ይመዘገባል። የተሻለ ከአፍሪካ ጋር አሁን ሊወዳደር በማይችል መስ። ለምሳሌ ዛሬ ከተገለጹት ነገሮች አንዱ ኢኮኖሚው በአስራ አንድ ነጥብ አንድ በመቶ ሊያድግ ይችላል የሚል ነው። ትክክል ነው፣ ትክክል ነው። የተቀመጠውን በጂሲፒ ያችን እንደ አስራ አንድ ነጥብ ሁለት ነው የተቀመጠው። አሁን ያልኩ ነው እሊ ነው መቶ ነበረ። ነገር ግን የበልቁ ሁኔታ በጣም አስተማማኝ ነው የነበረው። ስለምቱም እንግዲህ አሁን ገና መግቢያ ነው። በእርግጥ ፋይናሉን አላየን። ገብቷል አይደለም አንድ እክድ በሚቀመጥበት ጊዜ ሁልጊዜም ቢሆን የተለያዩ ተግዳሮቶች ሊገጥሙት ይችላሉ። ነገር ግን በኤክስቴንት እዛ ድረስ እናድጋለን ነው አሁን በሚቀጥለው አመት መስከረም መጨረሻ ወይም ጥቅምት መግቢያ ላይ ትክክለኛውን በሁለት ሺ ስምንት ያደግንበትን ውጤት የሚገለጽበት ሁኔታ ነው ያለው እና በአሁኑ ጊዜ ግን ይቀንሳል የሚል እምነት በፍጹም የለንም። ስለዚህ የሁለቱ ምቹ የአየር ሁኔታ ተጠቅሞ

ዛሬ በፓርላማው ውይይት የተደረገበት የ274 ቢሊዮን ብር ረቂቅ በጀት ነገ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሚሰጡት ተጨማሪ ማብራሪያ በኋላ እንደሚጸድቅ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ ከአዲስ አበባ።